የአሜሪካ ድምጽ ነው። በ22፣ በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ውስጥ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ታህሳስ 15 2016 ዓ.ም መሰናደው ጀመረ። አከብሩ በሙሉ እንኳን ለአውሮፓውያኑ የገና ክብረ በዓል በሰላም አደረሳችሁ። የዛሬው መሰናዶ ኢትዮጵያ የሰላም መንገዶች፣ አንድ ዓመት ከፕሪቶሪያ ወዲህ የሚል ውይይት ነው። በቀጥታ የምናልፈው ወደዛው ነው። ትግራይ ክልልን መነሻ አድርጎ ለሁለት ዓመታት የተካሄደው የሰሜን ኢትዮጵያው ጦርነት ጥቅምት 23 ቀን 2015 ዓ ም ፕሪቶሪያ ላይ በተፈረመው ግጭትን በዘላቂነት የማቆም የሰላም ስምምነት ከተቋጨ አንድ ዓመት ሞላው። የስምምነቱ መፈረም ደም አፋሳሹን ጦርነት ማስቆምን ጨምሮ በርካታ መሻሻሎችን አምጥተዋል በሚል በተለያዩ አካላት ተወድሷል። ሆኖም በስምምነቱ ላይ የሰፈሩት ተግባራት በአብዛኛው አልተፈጸሙም በሚል ደግሞ ከፍተኛ ቅሬታም ይቀርብበታል። በሌላ በኩል ከስምምነቱ በኋላ በአማራ እና በኦሮሚያ ክልሎች እንዲሁም በሌሎችም የሀገሪቱ አካባቢዎች የመብት ጥሰቶች መፈጸሙን እና እንዲሁም ግጭቶች እንደቀጠሉ የሚያሳዩ ሪፖርቶች እየወጡ ነው። ሰላም ጤና ይስጥልኝ፣ የአሜሪካ ድምፅ ተመልካቾቻችን ይህ የኢትዮጵያ የሰላም መንገዶች አንድ አመት ከፕሪቶሪያ ወዲህ የተሰኘው የአሜሪካ ድምፅ ልዩ የቴሌቪዥን ውይይት ነው። ውይይቱን የምመራው ስመኝሽ የቆየ ነኝ። በዚህ ውይይት የስምምነቱ አፈጻጸም በምን ደረጃ ላይ ይገኛል? ከዘላቂ ሰላም፣ ከተጠያቂነት ከዲሞክራሲና ከሰብአዊ መብቶች አያያዝ አንጻርስ ምን ውጤት አመጣ? የሚሉትና ሌሎችም ጥያቄዎች ይነሳሉ። በዩናይትድ ስቴትስ የሚኖሩና በውይይቱ ላይ የሚሳተፉ ትውልደ ኢትዮጵያውያንንም ስቱዲዮችን ጋብዘናል። እንኳን ደህና መጣችሁ። በቅድሚያ የመድረክ ተወያይ እንግዶቻችንን ላስተዋውቅ። አቶ ጌታቸው አማረ የህግ ባለሙያና የሰብአዊ መብት ተሟጋች እንዲሁም በዋሽንግተን ዲሲና አካባቢው ነዋሪ ናቸው። መዓዛ መሐመድ የሮሃ ቲቪ ተባባሪ መስራችና ዋና አዘጋጅ እንዲሁም የሰብአዊ መብት ተሟጋች ናቸው። የአሜሪካ መንግስት በየአመቱ የሚሰጠው የዓለም አቀፍ ጽኑ ሴቶች ሽልማት የዘንድሮ ተሸላሚ ናቸው። ዶክተር ሄኖ ጋቢሳ የዓለም አቀፍ ህግንና ሰብአዊ መብቶችን ያጠኑ የህግ ባለሙያ ናቸው። በአለም አቀፍ የኦሮሞ የህግ ባለሙያዎች ማህበርም ተባባሪ ሊቀመንበር ሆነው ያገለግላሉ። በስካይፕ መስመራችን ላይም ተጨማሪ ተወያዮች አሉን። ሰኢድ ቦሩ በኦሃዮ ግዛት ነዋሪ ናቸው። በአሜሪካ የሚኖሩ የአፋር ተወላጆች ማህበር ሊቀመንበርም ናቸው። አቶ ኢሳያስ ሀይለማርያም የህግ ባለሙያ ናቸው። የፕሪቶሪያ ስምምነት በተለይ ለትግራይ ህዝብ ምን አመጣ በሚል የግምገማ ጽሁፍ አሳትመዋል። አቶ ልደቱ አያሌው በኢትዮጵያ ፖለቲካ የሰላማዊ ትግል ስልት ሳያሰልሱ በግንባር ቀደምነት በመሳተፍ ጉልህ ተሳትፎ ያላቸው ታዋቂ ፖለቲከኛ ናቸው። በተፎካካሪ የፖለቲካ ፓርቲዎች ምስረታና አመራርነትም ይታወቃሉ። አሁን በዩናይትድ ስቴትስ አትላንታ ግዛት ውስጥ ይኖራሉ። ረዳት ፕሮፌሰር ጉባኤ ጉንዳርታ በፍሎሪዳ ዓለም አቀፍ ዩኒቨርሲቲ ውስጥም መምህር ናቸው። በውይይቱ ለመሳተፍ ከዋሽንግተን ዲሲና በአካባቢዋ ከሚገኙት የሜሪላንድና የቨርጂኒያ ግዛቶች ወደ ስቱዲያችን የመጣችሁ እንግዶቻችንም እንኳን ደህና መጣችሁ። ውይይታችንን ከመጀመራችን በፊት የስምምነቱ ፊርማ ወረቀት ላይ ካረፈበት ጊዜ ወዲህ በኢትዮጵያ የተከሰቱ ዋና ዋና ጉዳዮችን ተከታዩ ዘገባ ባጭሩ ያስቃኘናል። ቆንጅታየ ታቀርበዋለች። ኢትዮጵያን ብቻ ሳይሆን የአፍሪካ ቀንድን የማረጋጋት ትሩፋት እንዳለው ተገልጾ ለአህጉራዊ ጥረትም አበረታች ስኬትን እንደያዘ በተወደሰው የሰላም ስምምነት የጥይት ድምፅ አለመሰማቱ፣ የተቋረጡ መሰረታዊ አገልግሎቶች ዳግም መጀመራቸው እና ወደ ተለያዩ አካባቢዎችም እንቅስቃሴዎች መቀጠላቸው እንዳስደሰታቸው የገለጹ ኢትዮጵያውያን ለተሟላ ሰላም ተስፋ አሳድረው ነበር። የፕሪቶሪያ ስምምነት ደስ ብሎን ወደ ሰላም መጣን ስንል የአማራ የኦሮሚያ ደግሞ አዲስ ግጭቶች እየተስፋፉ መሄዳቸው በጣም ህብረተሰቡን ሞራል በቃ አሳጥተውት ተስፋ ወደ መቁረጥ ነው። በትግራይ በስምምነቱ መሰረት ተፈናቃዮች ወደ ቀያቸው አለመመለሳቸው፣ ከሀገሪቱ መከላከያ ውጭ ያሉ ሌሎች ኃይሎች ከክልሉ እንዲወጡ አለመደረጋቸውና በጦርነቱ ተፈጽመዋል በተባሉ የሰብአዊ መብቶች ጥሰቶች የህግ ተጠያቂነት አለመረጋገጡ የመሳሰሉት የአፈጻጸም ሳንካዎች የነዋሪዎቹን ተስፋ ያደበዘዘ የሰላም ስምምነቱ ጉድለት እንደሆነ ይጠቀሳል። እዚህ አካባቢ ብቻ ነው ያሉ ሰላም አዲስ አበባ ነው ያሉ፣ እንጂ ከዚህ ወጣ ብለን ስናይ ወደ አማራ ክልል፣ ትግራይ፣ አፋር ብዙ የሰላም ችግር አለ። ብዙ የተፈናቀሉ ሰዎች አሉ። አን ትግራይ አካባቢ ብትሄድ ብዙ ከሁመራ አካባቢ የተፈናቅሉ ብዙ ቦታ በረሃብ በምንም በምንም በምንም የሚጠቁ ብዙ ህዝብ አለ። የአማራ ክልል ልዩ ኃይልን ወደ ጸጥታ ተቋማት መልሶ የማደራጀት የፌዴራሉ መንግስት ፕሮግራም የፈጠረው አለመግባባት አሁን በክልሉ ለተስፋፋው ግጭት በመንስኤነት ይጠቀሳል። የክልሉን ልዩ ኃይል መበተን ወቅቱን ያልጠበቀ ነው በሚል የተፈጠረው አለመግባባት ተካሮ ከፋኖ ታጣቂ ጋር የትጥቅ ግጭት ቀስቅሷል። በባለስልጣናትም ላይ የፖለቲካ ግድያዎች ተፈጽመዋል። ክልሉ በአስቸኳይ ጊዜ አዋጅ ስር እየተመራ ይገኛል። በኦሮሚያ ክልል በኩል በልዩ ልዩ አካባቢዎች በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ታጣቂው ኃይል መካከል ግጭት ቀጥለዋል። በሁለቱ ክልሎች በቀጠሉት ግጭቶች የዜጎች ሞት፣ የአካል ጉዳት፣ የንብረት ውድመትና መፈናቀል እንደቀጠለ ሲሆን የግለሰቦች እገታም እንደተባባሰ ነዋሪዎችን በእማኝነት ጠቅሰን ስንዘግብበት ቆይተናል። ታንዛኒያ ዛንዚባር ላይ የተደረገው ንግግር ያለ ውጤት መጠናቀቁ በጉጉት ለሚጠብቁ ሰላም ናፋቂ ኢትዮጵያውያን መልካም ዜና አልነበረም። በግጭትና በድርቅ ምክንያት በተፈጠረ ረሃብ ተጎድተው ለሕልፈት የተዳረጉ እንዳሉ ተዘግቧል። የሚላስ የሚቀመሳተው እርዳታ የሚጠባበቁና ከቀያቸው የሚወጡ እንዳሉ በቃላቸውን ማኝነት ዘግበናል። በሌላ በኩል ግጭቱና አለመረጋጋቱ የግብርና ምርትንና የሸቀጦች አቅርቦትን በማስተጓጎሉ እንዳስከተለው የተገለጸው የዋጋ ንረት ያማረራቸው ሸማቾች ተደጋጋሚ ምሬታቸውን ያሰሙበት ዓመት ነበር። ነዋሪዎቹ ከተጠቀሱት ችግሮች በትይዩ ከሚያነሷቸው ጉዳዮች ውስጥ የኑሮ ውድነት አንዱ ነው። መራብ አለ፣ መጥማት አለ፣ ችግር ይኖራል፣ የኑሮ ውድነት አለ ኖሮ በየጊዜ እጥፍ ድርብ እየጨመረ እየቀጠለ እየቀጠለ እየቀጠለ ይሄዳል። አሁንም ህዝባችን ይበልጥ እየተራበ ነው፣ እየተጨነቀ ነው፣ እየተቸገረ ነው። ስራ አጥነት ያለው ይሄ ቤት መፍረስ ምን መፍረስ እነዛ ሰዎች አሁን ምን ይሆናሉ? እንግዲህ ከሚሰሩበት ተፈናቅለው ምን ብለው የሚበሉት የሚጠጡት አጥተው ሜዳ ላይ ጎዳና ላይ ተኝተው ይከብዳል። እኔ እንዳየሁት ማለት ነው። በአጠቃላይ ከችግሮቹ ለመውጣትና የሰላም አየር ለመተንፈስ የሚመኙና መፍትሄ የሚያመላክቱ አስተያየት ሰጪዎች አሉ። የኢትዮጵያን ሰላም ማረጋገጥ የሚቻለው በጦርነት አለመሆኑ ይታወቃል። ሰፊ የምክክር መድረክ ያስፈልገዋል። የድሮ ሰላማችንን እንዲመለስልን እንፈልጋለን። ብሔር ብሔረሰቦችን በፍቅር ተባብረን የምንኖርበት አብረን የምናለማበት ጊዜ እንዲመጣልን እንፈልጋለን። ወደ ውይይቱ ተመልሰናል። የአሜሪካ ድምፅ ልዩ የቴሌቪዥን ውይይታችንን ነው እየተከታተላችሁት ያላችሁት። አሁን ለእንግዶቻችን የመነሻ ጥያቄዎችን በየተራ አነሳለሁ። ሁሉም ተወያዮቻችን ለመመለስ የሁለት ደቂቃ ጊዜ ይኖራቸዋል። ሰዓት እንድታከብሩልን በትህትና ጠይቃለሁ። ከአቶ ጌታቸው ተማረ ስም አስተካክ ያለው አሁን ከአቶ ጌታቸው ተማረ ልጀምርና እንግዲህ የሰላም ስምምነቱ ለሁለት አመታት በአስከፊ ጦርነት ውስጥ ለነበረው የትግራይ ሕዝብ ምን አስገኘ? አመሰግናለሁ። የተሰጠኝ እድል በሚመለከት ማለት ነው። የሰላም ስምምነቱን በዋናነት የምንገመግመው ግጭት ከማቆም አንጻር፣ በአካባቢው የነበረውን ጦርነት ከማቆም አንጻር ነው። መጀመሪያ ማየት ያለብን እሱን። ማድረጉ ትልቅ ነገር ነው ወስዳለውኝ። ከዛ በመቀጠል ደግሞ የተወሰኑ በመሀል ላይ የተቋረጠ ቢሆንም የሰብአዊ እርዳታ እንዲደርስ በተወሰነ መልኩ አስችሎ ነበረ የሚል እምነት አለኝ። የሆነ ሆኖ ግን በዋናነት የሰላም ስምምነቱ እንደ ማዕቀፍ ያነጠፈውን ነገር ወደ ፖለቲካዊ ውይይት የሚገባበት ጊዜ ባያስቀምጥም እንደ ፍንጭ ማስቀመጡና የሰላም መንገዱ መጀመሩ እንደ ትልቅ ነገር ነበረ ብዬ ይላለሁኝ በአጭሩ ማለት ነው። እንግዲህ ከሰላም ስምምነቱ ወዲህ ደግሞ በአማራ ክልል በቀጠለው ግጭት የተለያዩ የመብት ጥሰቶች እንደተፈጸሙ ቀደም ብለው የወጡ በርካታ ሪፖርቶችም ያመለክታሉ። መዓዛ ወደ እርስዎ ልምጣና ይህ ስምምነት በክልሉ ለምንድን ነው ሰላም ማምጣት ያልቻለው? አመሰግናለሁ። በመሰረቱ እንግዲህ ስምምነቱ በራሱ ለአማራ ሕዝብ ሰላም ወይም ደግሞ የሚፈለገውን ነገር አለማምጣቱን በጥያቄው ራሱ በትክክል ያሳያል። ምክንያቱም ለምንድን ነው ወደ ሰላም ያላመጣን ብለን ስንጠይቅ ኦሬዲ ሰላም የለም፣ በጦርነቱ ውስጥ ነው ያለው። ህዝቡ እየተፈናቀለ ነው። የሰብአዊ መብት ጥሰቱ እንደቀጠለ ነው። የሰብአዊ እርዳታዎች የሚደርሱበት መንገድ የለም። ኢንተርኔት የለም። ስልክ ተዘግቷል። በኮማንድ ፖስት ወይም በስቴት ኦፍ ኢመርጀንሲ ውስጥ ያለ ህዝብ ነው ምን እንደሚፈጠርና በየቀኑ ምን እየሆነ እንደሆነ እንኳን የማናውቅበት ሁኔታ ነው። ለምንድን ነው ይሄ ያላመጣለት ብለን ስናስብ መጀመሪያም ሲነሳ የነበረው ጥያቄ የአማራ ህዝብ በቀጥታ የጦርነቱ ሰለባ የነበረ ቤቱ ድረስ ተንኳክቶ ጦር የተከፈተበት በዚህም ዋጋ ሲከፍል የኖረ ነበር በዚ አስከፊ ጦርነት ውስጥ ነገር ግን የጦርነቱ ሰለባ መሆን እንጂ ጣፈንታው የሆነው ይሄ ህዝብ ከጦርነቱ ቀጥሎ በመጣው አሁን በምንነጋገርበት አሁን ስለምናወራለት ሰላም ስምምነት ውስጥ ይህ ህዝብ ድርሻ የለውም። በዛን ሰሞንም ሲጠየቅ የነበረው ይህ ስምምነት ከመደረጉ በፊት ሲጠየቅ የነበሩ ጥያቄዎች፣ በብዙዎች ዘንድ ሲነሳ የነበረው ጥያቄ የጦርነቱ ቀጥተኛ ተሳታፊ ቀጥተኛ ተጎጂ የነበረ ማህበረሰብ በዚህ የሰላም ስምምነት ውስጥ ግን ይሄ ነው የሚባል ውክልና የለውም። ዜሮ ውክልና ነው ያለው። ውክልና በሌለው ሁኔታ ጥቅሙን በማያስከብርበት ሁኔታ ሰላሙን በማያመጣለት ሁኔታ ሌሎች ሰዎች በደገሱት ድግስ ውስጥ ወይም ሌሎች ሰዎች በተስማሙበት ነገር ውስጥ ያንተ መብት ይከበራል በግድ ተብሎ ነው የተነገረው። ያ ደግሞ አልተካሄደም አልተፈጽምም። ሲጠይቅ የነበረው ውጤቱን አሁን እየኖረ ያለው ይሄ ማህበረሰብ እየኖረ ያለው የለሁበትን በአካቱ አስገቡኝ እያለ የጠየቀበት የሰላም ስምምነት ነበር። ነው አለህበት እከሌ ይወክልሃል እከሌ አለልህ እየተባለ ነበር። አስታራቂዎቹ ወይም ደግሞ ለመታረቅ የተቀመጡትም የፌዴራል መንግስትና የህወሀት ወይም ደግሞ የቲዲኤፍ ወር በምንለው በሚጠራው እነሱ ነበሩ። አይ አለህበት እኛ እንወክልሃለን ከሌ ወክልሃል ተብሎ ነበር በሌለበት የተፈረመ ስምምነት የተደረገ ውይይት ስለነበረ አዜንዶ ሴደ የዛ ሰለባ የዛ ገፈት ቀማሽ ሆኗል ማለት ነው። ስባቸዋለን ጉዳዮቹን። ሌላው ደግሞ በከፍተኛ ሁኔታ አሳሳቢ እንደሆነ የሚገለጸው በኦሮሚያ ውስጥ የሚካሄደው ግጭት ነው። በመንግስትና በኦሮሞ ነጻነት ሰራዊት መካከል የሚካሄደው ግጭት በተመሳሳይ መልኩ በድርድር ለመፍታት ታንዛኒያ ላይ ድርድሮች ተደርገው ያለ ስምምነት ቢጠናቀቁም ድርድሮቹ ግን እንዲቀጥሉ ግፊት እየተደረገ ነው። ይሁንና ከፕሪቶሪያው ልምድ በመነሳት ዶክተር ሄኖክ ወደ እርስዎ ልምጣ፣ ስምምነት ላይ መደረስ ቢቻል ስምምነቱ በራሱ ግጭቶቹን ማስቆም ይችላል ብለው ይላሉ ወይስ ጎን ለጎን መሰራት ያለባቸው ጉዳዮች አሉ? እጅግ አድርጌ አመሰግናለሁ። የትኛውም አይነት ጦርነት በሳይንስም በተለያዩ መንገድ ስንመለከት ማለቂያው በስምምነት ነው ወይ በድርድር ነው። ድርድር የሚመጣው ወይ የተለያዩ የሚዋጉት ወገን ደክሟቸው መጨረሻ ላይ ድርድር ይሻለናል የሚል ውሳኔ ላይ ሲደርሱ ነው። የኦሮሚያ ውስጥ ያለው ጦርነት የኦላ እና የፌዴራል መንግስት ጦርነት ሳይሆን በነ የኢትዮጵያ ሀገር መንግስትና የኦሮሞ ህዝብ ለብዙ ዓመታት ተንከባሎ ዚጋ ያደረሰው የፖለቲካል ልዩነት ነው እያየን ያለ ነው። የሁለት ቡድን አይነት ጦርነት አርገን ብንወስድ ነገሩን ማሳነስ ነው የሚሆነው። የዛ ሀገር ፖለቲካ ችግር ሁላችን እንደምናውቀው ከጊዜ ወደ ጊዜ እየተሸጋገረ መጥቶ ዚጋ ደርሰው አሁን ቤዚክ የስብእና ኤሌመንቶች የጠፋበት ደረጃ ላይ ደርሰናል። እና ወደ ታንዛኒያ ድርድር ስንመለስ ይህን ኦፒኒየን የሚሰጠው የራሴ ፐርሶናል ኦፒኒየን ነው፣ የትኛውንም ቡድን ወይ ደግሞ ወገን ወክዬ አይደለም። እንደሚባለው የነበሩት ዲማንዶች አለመቀራረብ የሚያሳየን ነገር የዛ ሀገር ፖለቲካ ገና የፖለቲካ ችግር ሳይሆን የመሰረታዊ የሶሻል ፋብሪክ መጥፋቱን የሚያሳየን ነገር ነው። ከፕሪቶሪያ ሊማሩት የሚችሉ ወይ ደግሞ ማን ሰው ከፕሪቶሪያ መማር የሚቻል ብዙ ነገሮች አሉ። ከፕሪቶሪያ በኋላ የትግራይ ህዝብ አትሊስት ለትንሽ ጊዜያት ብሪዚንግ ሩም አግኝተዋል። የሁማኒቴሪያን ኮሪዶር መከፈት ተችለዋል። ቤዚክ ሰርቪሶች መመለስ ተችሏል። ተስፋ እንዳለ አይተናል። ሰላም መምጣት አቅጣጫዎች ሊኖሩ እንደሚችሉ አይተናል። ዋናው ፖለቲካል ዊሊንግነስ ነው። በሁሉም ወገን ማለት ነው። ያን ዊሊንግነስ ማምጣት ላይ መሰራት ያለባቸው በጎንዮሽም ይሁን ቨርቲካልም ይሁን ብዙ ስራዎች ያስፈልጋሉ። ግን የምንመለከታቸው ኢንዲኬተሮች ካየናቸው ያ ነገር አለ ወይ? እስፔሻሊ ያን ሀገር ከሚመራ መንግስት ሱፒሪየር የሆነ ተጠያቂነት ነው ኤክስፔክት የምናደርገው ሪበል ግሩፕ ጋር ወይ ደግሞ ከታዋጊ ግሩፕ ጋር እኩል ሪስፖንሲቢሊቲ ሊወስዱ አይችሉም እና ምንማር ነገር አለ ግን ችግሮችም እንደሚቀጥሉ አዝማሚያዎች አሉ ለማለት ፈልጌ ነው እሺ ስቱዲዮ ያላችሁትን ተወያዮቻችንን አመሰግናለሁ አሁን ደግሞ ስካይፕ ላይ ወዳሉ እንግዶቻችን ልለፍና አቶ ሰኢድ ከርሶ ልጀምር እንግዲህ የሰሜኑ ጦርነት ከፍተኛ ጉዳት ካደረሰበት ክልል አንዱ የአፋር ክልል ነው። የሰላም ስምምነቱ በዛ ክልል ውስጥ በተለይ ከሰብአዊ እርዳታ አቅርቦት እና መሰረታዊ አገልግሎቶችን ከመመለስ አንጻር በክልሉ ምን አምጥቷል ይላሉ? ምን አጉድሏል? ስምነሽ ታንኪ አመሰግናለሁ። እኛ የአፋር ክልል ጦርነቱ ታውጆ ግን ሳንፈልገው የታወጀብን በጣም ሊጎዳ የአፋር ሕዝብ በዚህ ጦርነት እየተጎዳው በረሃብ ፈንቀል በሌላ ቦታ በዚሁ ትምህርት ቤት ማፍረስ፣ ሆስፒታል፣ ክሊኒኮች የፈረሱ በሙሉ ስላሉ እንዳሁም በቃ በጣም የተጎዳ ሳንፈልገው የገባንበት ጦርነት በጣም ይጎዳል። ሁማኒታሪን ኮሪደር ለትግራይ እንኳን ሲከፈት እህሉ ፊትለፊት በፊትለፊት እያለፈ እየተራበ ያልዘረፈ ህዝብ ነው እና በጣም የተጎዳ ህዝብ ስለሆነ ስ ይሄ ያልፈለግነውን ጦርነት የገባንበት በጣም ይጎዳል እና ይሄ ሰላም ጥሩ መሆኑን ትንሽ የጥይት እንኳን ድምፅ ቆሞ ተረጋግቶ ሲኖር ራሱ በቂ ነው። እንዳውም በጣም ጥሩ ሁኔታ ስለሆነ አሁን ለመልሶ ግንባታ፣ ለሪኮንስትራክሽን እንደዚሁም ህዝቡን ለመርዳት ብዙ ጥረት እየተደረገ ያለው በፕሬዚዳንት አወላ አርባ የሚመራው መንግስት አሁን ሪኮንስትራክሽን ውስጥ እየገቡ እየጀመሩ ስራው ስላለ እና በዛ ሁኔታ ያለው። አመሰግናል አመሰግናለው። አቶ ሰኢድ። አቶ ኢሳያስ በቅርቡ የፕሪቶሪያውን ስምምነት አፈጻጸም ገምግመው አንድ ጽሁፍ አሳትመዋል። በዚህ ጽሁፍ ላይ የፕሪቶሪያ የሰላም ስምምነት የህግ ማሻሻያዎች እንደሚያስፈልጉት አመልክተዋል ና ባጭሩ እነዚህ የህግ ክፍተቶች ምንድን ናቸው? አመሰግናለሁ። ምናልባት ወደ ህግ ክፍተቶች ፕሪቶሪያ ስምምነት የትራማ ያልሆነበትን ምክንያት በተወሰነ መልኩ በታ አንደኛ፣ ይህ ሰነድ ሲጀምር የፖለቲካና የህግ ሰነድ ነው። ፖለቲካ ሰነድ መሆኑ ፖለቲካ ዝግጅነት የፖለቲካ ዊል የሚባለው ነገር ያስፈልገዋል። ደግሞ የህግ ሰነድ ቢሆንም የአፈጻጸም መንገድ ትግል የሌለው ዶክሜንት ነበር። አንዱ ችግር ለመሰረታዊትን መነሳት ያለበት ይሄ ነው። በሌላ መልኩ ፕሪቶሪያ ስምምነት ሌሎችን ያገለል ነው የሚለው ላይ ምናልባት በጥልቀት ካየ ነው አሁን ለምሳሌ የአማራ ፋኖ ወይም ሌሎች ኃይሎች ከፌዴራል መንግስት ጋር ጋር የሚደረገው ጦርነት በቀጥታ ከፌዴራል መንግስቱ ስር ታዘው ፌዴራል መንግስት ጋር በጋራ ሆነ ነው ኢትዮጵያ ጦርነት ማለትም የፌደራል መንግስቱን ስልጣን ተቀብለው በነበረበት ጊዜ ነው። ስለዚህ አንድ ግልጽ ሆነ ያለበት የፕሪቶሪያ ስምምነት ለትግራይና መንግስት መካከል የተደረገ ስምምነት መሆኑ ይታወቅ ይገባል። ራሴም ሳንዲያጎ በተደረገ ውይይት ከአምባሳደር ማይክ ታምር ጋር የሁለት ቀን ውይይት ነበረን ህዝብ የቀረበውን ጥያቄ ነበር። ስምምነቱ በትግራይና በፌዴራል መንግስት መካከል መሆኑን ግልጽ አድርጎ ተናግረዋል። ይሄ መታወቅ አለበት። ያነሳቸው ክፍተቶች በመጀመሪያ የፕሪቶሪያ ስምምነት የህግ እና የፖለቲካ ስምምነት እንደሆነ መጠን የህግ ስምምነት ተፈጻሚ ካልሆነ ውል ነው፣ ኮንትራት ነው። ኮንትራት ከተጣሰ ቮይደብል ወይም ደግሞ ጥቅም ላይ የማይውል ሆኖ ወደኋላ ተመልሶ እንደገና የሚሻሻልበት መንገድ አለ፣ የህግ አገባብ አለ። ምክንያቱም አንዱ ግን አልፈጸመውም እንደሚታወቀው አንድ ዓመት ሞላው። አንድ ዓመት በኋላ ቀጥተኛ የሆነ ጦርነት ጥይት ካለመኖሩ ውጭ ጥይት ውጭ በረሃብ እና በተለያየ መንገድ በርካታ ሰዎች ጉባኤና ሌሎች አካባቢዎች ሰዎች እያለቁ ነው። የፌደራል መንግስት ያደረገው ብዙም ነገር የለም ጦርነት ከመቆም ውጭ ላይ አንዱፋሺ ዩኒቨርስቲ ሰማንያ ሺህ በላይ የሚሆን የትግራይ ተወላጅ በሱዳን እና ሌሎች የውጭ ሀገር ውጭ ሀገር ስደት ላይ ይገኛል። ሀገሮች የተፈናቀሉትን አንድ ሚሊዮን በላይ ስለሆነ አሉ። የህዝብ አገልግሎት ተወሰነ በስተካ የተጀመረ ነገር የለም። ሰዓታችንን እንድንጠቀምበት ሁለት ደቂቃው ስለሞላ የቀሩትን ሀሳብ ምናልባት በሚቀጥለው ላይ ሊያካትቱት ይችላሉ። አሁን ወደ ሌላው የስካይፕ እንግዳችን ልለፍ። አቶ ልደቱ እንግዲህ ከእርስዎ ቀደም ያሉ ተሳታፊዎች በተደጋጋሚ እንደገለጹት የሰሜን የሰላም ስምምነቱ በሰሜን ኢትዮጵያና በህወሀትና በመንግስት መካከል የነበረውን ጦርነት ያስቆም እንጂ ክፍተት አለው ብለዋል። እንዲሁም ደግሞ ግጭቶች አሁንም በተለያዩ የሀገሪቱ ክፍሎች ቀጥለዋል የሚለውን አስምረውበታል። እና እስኪ ለምንድን ነው የፕሪቶሪያው ስምምነት በሀገሪቱ ዘላቂ ሰላም ለማምጣት ያልቻለው? አመሰግናለሁ። በቅድሚያ ለቪኦኤ የፕሪቶሪያ ስምምነት በተፈረመ ማግስት አንድ መጣጥፍ ስፌ ነው እና የመጽሐፉን ርዕስ ምንድን ነው ያልኩት? የፕሪቶሪያው ስምምነት ያስደስታል፣ ያሳዝናል፣ ያሳስባል ነበር ያልኩት። ያስደስታል ያልኩት በተወሰነም ደረጃ ቢሆን የጥይት ጭሆት ቆሞ ሰዎች መሞታቸው መቆሙ ነው እና ትግራይ አካባቢ ይሄ ሁኔታ ከሰላም ስምምነቱ በኋላ ከነ ችግሩም ይታያል። ነገር ግን ያሳስባል ያልኩት ያለ ምክንያት ያ ጦርነት የተነሳበት መሰረታዊ ምክንያት ፖለቲካዊ ችግር፣ የሰላም ሰነዱ እነዛን ፖለቲካዊ ችግሮች በአግባቡ የተገነዘበ አልነበር በአንድ በኩል። በሌላ በኩል ደግሞ ከልባዊ ፍላጎት አልነበር። ድርድር የተካሄደው በውጭ ኃይሎች አስገዳጅነት እና በጦርነቱ አስቀያሚ ባህሪ ጊዜ የመግዣ ስልት ተደርጎ ነበር በወቅቱ የታየው እና ያ የሚያሳዝን ነበረ። በተመሳሳይ ሁኔታ ደግሞ በዚህ ሁኔታ የተደረገ ስምምነት ነገ ከነገወዲያ የአፈጻጸም ችግር እንደሚገጥመው እና ምናልባትም ጦርነት የጊዜ ጊዜ ጉዳይ ካልሆነ መልሶ እንደሚነሳ ስጋት ስለነበር እና ሳይውል ሳያድር ኦሮሚያም በተለይ ደግሞ አሁን አማራ ክልል አዲስ ጦርነት የተከፈተበት ሁኔታ ነው ያለው እና በነገራችን ላይ አንዳንዶቻችን ስንናገር ግጭት እንለዋለን። ይሄ ግጭት አይደለም። በጣም የለየለት በከፍተኛ ደረጃ የጦር መሳሪያ ጥቅም ላይ እየዋለ ያለበት የሀገር መከላከል ያለ ጦርነት ነው። የቀድሞ ትግራይም የተካሄደው አሁን ኦሮሚያም አማራ የሚካሄደው ግጭት ሳይሆን ጦር ስለዚህ በዋናነት መንግስት የሰላም መንግስት ሆኑ ከልቡ አምሮ ሰላም ያስፈልጋል ብቻ ብሎ የሚሰራ ባለ ይሄ ችግር እየተፈጠረ ያለው መንግስት በሁኔታዎች አስገዳጅነት ወይም ሳይፈልግ አይደለም ጦርነት እየመጣበት ያለው። ጦርነትን ዋና ቋሚ የአገዛዝ ስልቱ አድርጎ ነው እየተጠቀመ ያለው በዚህ ምክንያት ነው ችግር የተፈ ወደ ረዳት ፕሮፌሰር ጉባኤ ልለፍ ባለፈው አንድ አመትና ከዛ በፊት ባሉ አመታትም በደቡባዊው የኢትዮጵያ ክፍል ከአዲስ ክልሎች አመሰራረት ከአወቃቀር አስተዳደራዊ ወሰንና የመሬት ይገባኛል ጥያቄዎች ጋር ተያይዘው የሚነሱ ግጭቶች በርካታ ሰዎች እንዲገደሉ ምክንያት ሆኗል። እና የሰሜን ጦርነት ደግሞ እነዚህ ግጭቶች ትኩረት እንዳያገኙ አድርጓቸው ነበር። ስለዚህ ከፕሪቶሪያው ስምምነት በኋላ ግጭቶቹ የሚገባቸውን ትኩረት ማግኘት ችለዋል ይላሉ። አመሰግናለሁ። ስመኝ የደቡብ ክልል ሁኔታን በተመለከተ እንግዲህ ትግራይ ክልል እና በፌደራል መንግስት መካከል የነበረው ጦርነት በዚህ በፕሪቶሪያ ስምምነት ከተጠናቀቀ በኋላ አንጻራዊ ሰላም በትግራይ ተፍኗል ማለት ይቻላል። የደቡብ ክልል ተሳትፎ ያው ማንኛውም የኢትዮጵያ አካባቢ በሰራዊቱ በኩል በጦርነቱ ላይ እንደተሳተፈው ብዙ ከክልሉ አካባቢ ጦርነቱ የተመለመሉ ወጣቶች በጦርነቱ ሞተዋል እንዲያውም አሁን በትግራይ ክልል መርዶ ለቤተሰቦች የተነገረበት ሁኔታ ቢኖርም በደቡብ ክልል ያ ሂደት ያለ አይመስለኝም ብዙ ቤተሰቦች ልጆቻችን ከዛ ጦርነት ይመለሳሉ ብለው የሚጠብቁበት ሁኔታ ነው ያለው ያ እንዳለ ሆኖ ደቡብ ክልል ያሉ ቫዮለንት የሆኑ ግጭቶች በአንፃራዊነት በኦሮሚያ፣ በአማራ ክልል አሁን እንዳለው ባይሆንም ክልሉ በተለይ ይሄ የብሔር ፖለቲካዊ የፈጠረው ክልል ይሰጠኝ እንትን ይገባኛል ክልል ይገባኛል የሚለው የፖለቲካ አወቃቀር የመዋቅር ጉዳይ ክልሉ እየተፈረካከሰ ወደ አራት አምስት ስድስት ክልሎች እንዲፈርስ ሆኗል። እና በዛ የተነሳ የጦርነት መልክ ያለው ነገር ባይሆንም ብዙ ውጥረቶች አሉ። በክልሉ እንመለስባቸዋለን ሀሳቦቹን የስካይፕ ተወያዮቻችንም በስቱዲዮችን የምትገኙ እንግዶቻችንም አመሰግናለሁ። አድማጮች፣ ዋሽንግተን ዲሲ በሚገኘው የአሜሪካ ድምፅ የሚካሄደው ልዩ ውይይታችን ይቀጥላል። ከመሸጋገሪያው በኋላ እንመለሳለን። አብራችሁን ቆዩ። በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ሕልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነፃው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዋቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን፣ በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው። ኢትዮጵያ የሚገኙ ዘጋቢዎቻችን ወደ ተለያዩ የሀገሪቱ ክፍል ተንቀሳቅሰው ወደ አሰባሰቧቸው የነዋሪዎች ጥያቄዎች እንሸጋገራለን። በምስል የቀረበ በመሆኑ ጥያቄዎቹን ሰምተን ለምላሾቹ ወደ ተወያዮቻችን እንመለሳለን። የቦክተሪያ ስምምነት የነበረ ብዙ ሻ ሚሊዮናት የሆኑ ሰዎች ተፈናቀሎች ወደ መረበቱም ለምንድ ነው ያልተመለሱ? ይሄ ጥያቄ ይሄ ነው የሚለው ማለት ነው። አገራችን ኢትዮጵያ አንድ የሚያደርጉን በርካታ ባህሎችና እሴቶች ባለቤት ሆነን እያለ ዲያስፖራው ግን ለምን በልዩነትና በጥላቻ ሀሳብ ላይ ተጠምዶ እንዳለ ማወቅ ስለምንፈልግ ነው። ከተለያዩ ብሄር ብሄረሰቦች ያሉ ኢትዮጵያ ዲያስፖራዎች እርስ በርስ ለመነጋገርና ለማውራት ዝግጁ ናቸው ወይ? እዛ ውጭ እንዳሉ ችግሮቻቸውን፣ ያላቸውን የፖለቲካ አለመግባባትና ቅራኔ በንግግር ለመፍታት ምን ያክል ዝግጁ ናቸው? እንግዲህ ጥያቄዎቹን ሰምተናል። አብዛኞቹ ከሰላም ስምምነቱ ክፍተቶች፣ እንዲሁም ሰላም እንፈልጋለን ለዚህ ደግሞ የዲያስፖራው ሚና ምንድን ነው የሚሉ ይገኙበታል። ለምላሹ ከዶክተር ሄኖክ ልጀምርና ወደ ሌሎቻችሁ መለሳለሁ። ዶክተር ሄኖክ መነጋገር፣ መወያየት ግዴታ ነው። አማራጭ የሌለው መፍትሄ ይሄ ብቻ ነው። ምንም ጥያቄ የለውም። ይሄ ግን ዋናው ጥያቄ ግን እንዴት ነው የምንነጋገረው? በምን ላይ ነው የምንነጋገረው ያለን ግንኙነት መቀራረብ አትሊስት ከብዙ ዓመታት ተሰኑ ዓመታት በፊት የነበሩት አሁን ያለንበት ደረጃ ምን ላይ ነው ያለ ነው የምል ሁሉም ሰው ራሱን ማዳመጥ ያለበት ይመስለኛል። በእርግጥ የሚጠየቁ ጥያቄዎች ከሀገር ቤት የመጡ ጥያቄዎች በጣም ሌጅትሜት የሆኑ ትክክለኛ ጥያቄዎች ናቸው። ግን የንግግሩ የመወያየቱ መጨረሻ አውትካም ወይ ደግሞ ጎሉ ምንድን ነው? ምንድን ነው የሚፈለገው ካንዲድ የሆነ መነጋገር ተርሞች የሉም። በዚህ ደረጃ ላይ ሶ ዳያስፖራ እንደምናውቀው የኢትዮጵያ ሀገር ውስጥ ከሚካሄድ ትግል አጋዥ ቡድን መሆኑ ይታወቃል። ግን ዳያስፖራ ውስጥ ያለው የፖለቲካል አምቢሽን ወይ ደግሞ ፍላጎት እንደ የልዩነታችን የተለያየ ነገር ነው። እንደውም በእኔ እይታ ዳያሜትሪካሊ ኦፖዚት ነው። ወደ አማርኛ መተርጎም ትችያለች። በጣም ተቃራኒ ነው እና ከየት ነው የሚጀመረው? ማነው የሚያስጀምረው? ማነው የሚዳኘው? ብዙ ያልተመልሱ ጥያቄዎች አሉ። እንዲሁ ተነስተን ምንም ውንድድ እንዳልሆነ ወይ ደግሞ ሰላም እንደነበረ አድርገን መጀመር የሚቻል ነገር አይመስለኝም። ብዙ መካሄድ ያለበት መንገዶች አሉ። ተመልሰን የፖለቲካል ዲስፒት ወይ ደግሞ የፖለቲካ ልዩነቱ ችግሩ እዚህም ቢኖር ችግሩ የሚታየው ሀገር ቤት ነው ሰው እየሞተ ያለው እያለቀ ያለው በረሃብም ይሁን በመፈናቀል ይሁን ሀገር ቤት ነው እያለቀ ያለው ደስቲኔሽኑ እዛ ነው መሆን ያለበት ከዛ የሚነሳ መፍትሄ እዚህ ጋር ሪፍሌክት ያደርጋል እና በእርግጥ ዳያስፖራ ኢንዲፔንደንት ሆኖ በራሱ ብቻ የሚንቀሳቀስ አይደለም ዋን ዌይ ኦር አናዘር ሲል ኮኔክሽን አለ እና እሱን ኮኔክሽን ማጠናከር አስፈላጊ ነው ብዬ ነው አመሰግናለሁ ማዕዛ ወደ እርሶም ልምጣ ለተነሱ ጥያቄዎችን ሰምተዋቸዋል። ምንድን ነው የእርስ ምላሽ? አመሰግናለሁ። እንግዲህ የተነሱ ጥያቄዎች እንደ አንድ ኢንዲቪጁዋል ወይም እንደ ማህበረሰብ ከፍላጎት የትኛውም የፖለቲካ ኃይል የትኛውም የፖለቲካ ሂደት ውስጥ ድርሻ ያለው አካል በፈለገው መንገድ ተነጋግሮ የሚፈልገውን ሰላም፣ የኢኮኖሚ መረጋጋት፣ የፖለቲካ መረጋጋት እንዲያመጣለት ነው የሚፈልገው መሬት ላይ ያለው ማህበረሰብ። የተነሳውም ጥያቄ ይሄ ነው። ዲያስፖራ በይው ፖለቲከኛ በይሁ ተነጋግራችሁ ችግራችሁን በጠረጴዛ ዙሪያ ፈታችሁ የተባለውን ነገር ለምን አታመጡልም? ምክንያቱ የችግሩ ገፈት ቀማሽ ስለሆነ ነው ይህ ጥያቄ የሚነሳው። ነገር ግን በጠረጴዛ ዙሪያ የሚደረጉ ውይይቶች ቀናነትን ይፈልጋሉ፣ አሳታፊነትን ይፈልጋሉ፣ አካታችነትን ይፈልጋሉ። ስለ ፕሪቶሪያው እንደው ኢንተርናሽናል ወይም ዓለም አቀፍ ማህበረሰቡ ጭምር ተሳትፎበት የተደረገው የፕሪቶሪያ ስምምነት እንኳን ተግባራዊ እንዳይደረግ ያደረገው ምንድን ነው ብለን እንኳን አይደለም። ዲያስፖራው በየራሱ ሀሳብ ያለው ኢትዮጵያ ያለው የፖለቲካ ምህዳር፣ ሚዲያው የምሉ ነገር ስለተጣበበ እና ስለታፈነ በአንድም በሌላ መልኩ ጉዳዮቻችን ወደ ዲያስፖራው እጅ ገብተዋል፣ ወይም ደግሞ አጀንዳዎቻችን ዲያስፖራው ላይ ወድቀዋል። ስለዚህ ዲያስፖራው ተነጋግሮ መፍትሄ ቢያመጣ የሚል ፍላጎት ቢመጣ አይገርመኝም ግን ራሱ ያኛው የፕሪቶሪያ ስምምነት እንኳን አካታችነት የለውም፣ አሳታፊነት የለውም። ችግሩን ሩት ኮዙን ወይም መሰረታዊ ችግሩን አድረስ ያደረገ ወይም የነካ ስላልሆነ ዘለቄታዊ መፍትሄ አልሰጠም ሲባል በጣም ነው ማዝ ነው። አሁን እንኳን ችግሩን እየቀመስ ነው ችግር ውስጥ እየኖረ ስፔሲፊካሊ ስለ አማራ ህዝብ ነው ማወራ አይ እኔ ያቅልሃለሁ የሚል ፖለቲካ ስላለ ከአለም አቀፍ ማህበረሰቡ ጀምሮ እያንዳንዱ ፖለቲከኛ አይ በነበራችሁበት እኮ ጦርነቱ ላይ ስለነበራችሁበት ሰላም ስምነቱ ላይም ተወክላችኋል ማይካመርም ብሏል የሚል ሰው ይመጣል። እኔ ማይካመር ቢል ምን ያገባኛል? የሚኖረው ማህበረሰብን እያየሁት እየሞት ያለው ማህበረሰብ። ስለዚህ በዚህ ሂደት ውስጥ የእውነትና አካታች የሆነ የሰላም ንግግር ሩት ኮዙን አድሬስ ያደረገ ዘላቂ ካልሆነ አለመተማመን ይፈጥራል። በዛ አለመተማመን ሂደት ውስጥ ተመልሰን ጦርነት ውስጥ ነን። ተመልሰን ጦርነት ውስጥ ገብተን እየሞትን እያለቅን በር ተዘግቶብን እንኳን አይ፣ ደህና ናችሁ፣ ያኔ እኮ ሰላም ነበረ፣ ተሳትፋችሁ ነበረ የሚል የኔ ያቅልሃለሁ ፖለቲካና አጀንዳ ካልቀረ መሰረታዊ ችግሩ ካልመጣ በስተቀር የማህበረሰቡ ኢንተረስት አለ፣ የኔም ኢንተረስት ነው እንደዛ ህብረተሰብ ክፍል አካል። ግን ያ እውነተኛ ውይይትና ንግግር እንዲመጣ እውነተኛ ችግሩ የእውነተኛ ችግሩ ገፈት ቀማሽም አብሮ መነጋገር አለበት ብዬ ነው። ወደ አቶ ጌታቸው ልምጣ፣ ምናልባት ለዚህ የሚጨምሩት ነገር ካለ። ሰላም እንፈልጋለን እና ሰላም እንዴት ይምጣ ነው ዋናው ሀሳቡ። የእርሶ ምላሽ ምንድን ነው? አመሰግናለሁ። አንድ ሁለት ነጥቦችን ማንሳት ፈልጋለሁ። መጀመሪያ ጥያቄውን የላኩት አድማጭ ወደ አንድ ሚሊዮን የሚያክሉ ሰዎች ተፈናቅለው አሁንም ችግር ውስጥ ነው ያሉት ትግራይ ውስጥ እና ለምንድን ነው የፕሪቶሪያ ስምምነቱን ከተፈረመ በኋላ ያንን ችግር ያልተፈታው የሚል ሀሳብ አንስቷል። ይሄ ከመጀመሪያውም የፕሪቶሪያ ስምምነት ጋር ተያይዞ የመፈጸም አቅም ችሎታው የተነሳበት አላማውም፣ ፖለቲካል ዊል ወይም ፍላጎት የኢትዮጵያ መንግስት በትክክል አለው ወይ፣ ወይም የተፈራረሙ ወገኖች የፖለቲካ ዊል አላቸው ወይ የሚል የሚያያዝ ነው። በነገራችን ላይ አንድ በጣም የተሳሳተ ስህተት ማየው የፕሪቶሪያን አግሪመንት ሲፈረም ተዋዮቹ እነማን ናቸው ብሎ ወደኋላ ተመልሶ ማየት ያስፈልጋል። አሁን እንደ ምሳሌም እንደ ሮል ሞዴል አይነት እንደ ምሳሌም የምንወስደው ከሆነ የፕሪቶሪያ አግሪመንት በጣም ብዙ ችግሮች ያሉበት አግሪመንት ነው። ሲቀጥል ለምሳሌ የአማራ ክልልን ችግር በሚመለከት ራሱን ችሎ የአማራ ክልል ችግር በሚመለከት ራሱን ችሎ መነሳት አለበት እንጂ ኦልዌይስ ከትግራይ ክልል ጋር እየተያያዘ ትግራይ ክልል ውስጥ የተፈጠረው ችግር ከመጀመሪያውም ጀምሮ የአማራ ክልል ኃይሎች ከፌዴራል መንግስት ጋር ተሳታፊ ነበሩ። ስሪ ክሊፍ ያንን ችግር ለመፍታት በሚካሄድበት መንገድም የትግራይ ህዝብ አሁንም ቢሆን ማለት ነው የተለያዩ በዋናነት በዋናነት መሰረታዊ የሆኑ የሰብአዊ መብቶቹ ሳይጠበቁ ይህንን የተሰጠው የፕሪቶሪ አግሪመንት እንደ ትልቅ ነገር ተደርጎ ለዛሁን ደግሞ አግላይ የሆነ ነው። ያን ስምምነት ስለተፈጸመ ነው አሁንም አማራ ክልል ውስጥ ችግር ያለው መባል የለበትም። ትክክልም ስለ አይደለም ማለት ነው። ወደ ሁለተኛው የተወሰነ ጊዜ ካለ ሰላሳ ሰከንድ ዩ የሁለተኛው የተነሳው ነጥብ ለማንሳት አንደኛ መሰረታዊ የሆነ አሁንም ማንሳት የምፈልገው የመንግስት አገሪቱን ሰላም የማድረግ ፍላጎት ነው መታየት ያለበት እንጂ ከእያንዳንዱ ክልሎች ጋር በውጭ ሀገር የተለያዩ አግሪመንቶችን መፈራረም አይችልም። ያንም ፍላጎቱ ፍቃደኝነቱ አለ ወይ መንግስት የለውም የሚል ነገር ነው ማየት ያለብን። ለእኔ የለውም በግልጽ ማሳይት ይሆናል። አሁንም ቢሆን ይቀጥላል ማለት ነው። ቢፈረምም የማይፈጸሙ ይፈረማል፣ ለተወሰነ ጊዜ ረፍት ያገኛል፣ እንደን ደግሞ ጦርነቱ ሊቀጥል ይችላል። መሰረታዊ የሆነ መፍትሄ ነው መፈለግ ያለብን አመሰግናለሁኝ። አሁን ደግሞ ከተመልካች የሚነሱ ጥያቄዎች እዚህ ስቱዲዮ ካላችሁ ተሳታፊዎች ሶስት ጥያቄዎች እቀበላለሁ። ሌሎቹን እንደገና በሌላ ዙር ተመልሰን እንመጣባችኋለን። እባካችሁ ስትጠይቁ እራሳችሁን እና ከየት እንደመጣችሁ አስተዋውቁልን። በተለየ መጠየቅ የምትፈልጉት ሰው ካለም ያንን እና በጣም አጭር አድርጉት። እንግዲህ ሰዓት ላይ በጣም እንደማተኩር አይታቸዋል። ስለዚህ በጣም አጭር አድርጉልኝ። ኢሳያስ ይባላለሁ። የመጣሁት ከቨርጂኒያ ነው። ትግራይ ላይ በጣም ብዙ እንትን ችግር አለ። አሁንም ረሃብ አለ። የተፈናቀሉ ሰዎች አሁን የጠየቀው ሰውዬ አለ። በሚሊዮኖች የተፈናቀሉ ሰዎች እያሉ ጸጥታ ያለው እንጂ ሰላም አልመጣም። በሺዎች የተደፈሩ ሴቶች አሉ። እነዚህ ሴቶች እንትን አላገኙም፣ ፍትሕ አላገኙም። ያ የደረሰው ግፍ ጦርነት በሌላ ዓለም እንዳይታይ ብረቶቹ እነዚህ ምንድነው የሚባሉት መሳሪያዎቹ ተነስተው ጭራሽ እየጠፋ ነው፣ ታሪክ እየጠፋ ነው። እና የትኛው ነው ሰላም? አመሰግናለሁ። አቶ ጌታቸው ለዚህ ምላሽ መስጠት ይችላሉ። አመሰግናለሁ። መጀመሪያ እንደ መግቢያ ሆኖ፣ ትክክል ነው ውል በሚመለከት ያመጣቸው ነገሮች፣ ለውጦች ምንድናቸው ከሚል ኮምፕሬንሲቭ የሆነ አሰስመንት ነው የተነሳሁት እንጂ መሰረታዊ የሆኑ የትግራይ ሕዝብ ችግሮች ወይም ደግሞ በጦርነቱ ላይ የደረሰውን ጉዳት በሚክስ መልኩ የመጣ ውጤት አለ ብዬ አላምንም። በዋናነት ጠያቂውም እንዳነሱት መሰረታዊ በሆነ መልኩ ትግራይ ውስጥ የተፈጸመው የተለያዩ የጦር ወንጀሎች ኢንክሉዲንግ ዘር የማጽዳት ወንጀሎች ብለን ልንጠራቸው የምንችል የተለያዩ ወንጀሎች በትራንዚሽናል ጀስቲስ የሚረጋገጡ ይህንን አግሪመንት ወይም ሰሴሽን ኦፍ የተጻበውን የማቋረጥ ስምምነት ቀስ በቀስ ወደ የፖለቲካ ስምምነት ቀስ በቀስ የትግራይ ህዝብ በዋናነት በፌዴራል አሬንጅመንቱ ያጣውን የመንግስት የመወከል አቅም እንዲኖረው ሲያስችል ነው። ይህንን ውል ውል ነው ብለን መቀበል የምንችለው እንጂ መሰረታዊ የሆኑ የአፈፃፀምም ሆነ ከመጀመሪያው ጀምሮ የቅንነት ችግሮች ያሉበት ውል ነው። ፕላስ የተፈጸመው ወንጀልም ወይም ጦርነቱ ከባድ ጦርነት እንደነበረ ይታወቃል። በጦርነት በተለያዩ መመዘኛዎች ሰው እኔ ያነሳሁት ተጻብኦን ከማቋረጥ አንጻር ማህበረሰቡ ይፈልገው የነበረውን ያንን ተጻብኦ አቋርጦ መሰረታዊ የሆነ ለውጥ እንዲመጣ ከማስቻል አንጻር ነው እንጂ መሰረታዊ የሆነ ለውጦች መጥተዋል የሚል እምነት የለኝም። ያንን ከግምት ውስጥ እንዲገባ ወደ ሌላ ጥያቄ ልውሰድ። ቅድም አውጥተው ነበር እጆትን። ለሳቸው ጥሩ ሰማያዊ ቀሲስ ሳሙኤል ብርሃኑ ከዋሽንግተን ዲሲ ነው። ለሁሉም ነው የምጠይቀው። አሁን ስለ ሀገራችንና ስለ ሕዝባችን እያሰብን ስለሆነና የሰላም አማራጮችን መንገዶችን እየፈለግን ስለሆነ ቢያንስ በሁሉ ቦታ የሚደረጉ ጦርነቶች፣ ተኩሶች ጸጥ ተደርጎ ወይም በሚዋጉ አካላት ውጊያ አለ ተብሎ አልቅድም ልክ ነውም አለ። እነዛ ውጊያዎች ጸጥ እንዲደረጉ ሁላችን ግፊት አድርገን ሰላማዊ አማራጭ በንግግር ቁጭ ብለው እንዲፈቱ ችግራቸውን አድርገን ቢያንስ የሚሞቱ ሰዎችንና የሚወድመውን የአገሪቷን ሀብት ማስቀረት እንችላለን ወይ ይሄን ምን እያደረጋችሁ ነው የሚለውን ለመጠየቅ ነው። አመሰግናለሁ። ለስካይፕ ላይ ላሉ እንግዶቻችን እድሉን ልስጥ። አቶ ልደቱ ለዚህ ጥያቄ መልስ እንዲሰጡልን። እሺ፣ ምናልባት ቅድም አገር ቤት የተነሱ ጥያቄዎች ጋር ያይዘው፣ አንደኛ የመጀመሪያ መነሻ አለበት። የትኛውንም አይነት ሰነድ ቢፈረም ዜጎች ለሰላም አፍቅሮት ከሌለን በስተቀር የትም ሊደረስ አይችልም። ስለዚህ ኢትዮጵያውያን እንደ ድርጅት፣ እንደ ሕዝብ ጦርነትን መጥላት አለ ጦርነት በአባቶቻችን አያቶቻችን መፍትሔ ሳያመጣ ኖር ዛሬ በሆነ በእኛ ጊዜ መፍትሔ ሊያመጣ ይ አገሪቱ የተያያዘችው ሂደት የበለጠ ከማጠናከር ምናልባትም ከማድረግ ውጭ ጦርነት መፍ አያመጣም። ጦርነት መቆም አለበት በሚለው ላይ ወሳኝ የሆነ ጠንካራ የሆነ እምነት ያልገጣል። አንዱ ይሄ ነው። ኢትዮጵያ ውስጥ ያሉ ሰዎች፣ ወንድሜ ያቀረበው ጥያቄ ከዲያስፖራ እርዳታ ወይም ትብብር መጠበቅ ይቻላል። መፍትሄ ግን መጠበቅ የለበት። መፍትሄ ከዲያስፖራ በገንዘብ በዲፕሎማሲ እርዳታ ማግኘት ይቻላል። መፍትሄ መጠበቅ የችግሩ አካል አድርጎት የማየው ከዲያስፖራ ወይም ፖለቲካ አገር ቤት ያለው በአብዛኛው የማባባስ እንደምታ ነው እየፈጠረ ያለው። ሌላው የስደት ጉዳይ በብዙ መቶ ሺዎች የሚቆጠሩ ምናልባት አልተመለሱ አሁንም በመከራ ላይ። ይሄ የሆነው ያለ የፖለቲካ ችግሩ ስላልተፈታ። ስለዚህ የፖለቲካ ችግሩ ካልተፈታ በአገር ደረጃ እነዚህ ሰዎች ወደ አካባቢያቸው የመመለስ እድል የላቸው ቢመለሱ እንኳ እንደገና በአነት እዛ አካባቢ እንደሚቆሙ ዋስትና አለ ማለት ነው። ስለዚህ ዋናው ጉዳይ ሁሉን አቀፍ የሆነ አገር አቀፍ ሆነ የፖለቲካ ችግራችን በዘላቂነት የሚፈታ መፍትሄ መፈለግ አለ። በተናጠል የፌዴራል መንግስቱ ከአንድ ታጣቂ ጋር ተደራድሮ የሚፈታው ችግር የለም። በአገር ደረጃ ሁሉን አቀፍ የሆነ አካታች የሆነ

ኢትዮጵያው ሰላም የለም። ምክንያቱም ያለው መንግስት ለሰላም ፍላጎት የለውም። መቱ በመቱ በእኔ እኔ ሳየው ይህ የምንበት ምክንያት አንደኛ አሁን ሰላም አራ ክልል ይባላል አዝናሎ ሰው የሞቶኑ ትግራይም፣ ኦሮሚያ አዝናሎ ግን ጋምቤላ ስንል ስናይ በአሁኑ ሰዓት በኢትዮጵያ መንግስት መከላከያ ሰራዊትና በኦነግ ሸነ መካከል ልዩነት የለም። ምክንያቱም ጋምቤላ ዙሪያ በሙሉ በኦነግ ሸነ ተከቧል። ማታ ይገባሉ፣ ሰዎች ያፈናሉ፣ ይገላሉ፣ እንደፍል ያደርጋሉ። መከላከያ ሰራዊት ቀን ቀን ወጣቶች እያፈነ ይገላል፣ ያስራል። በቅርቡ በኦፔኖ ቴክኒክ ውስጥ አራት ሰዎች ሞቶ ሳይ እንኳን እኳ የተገኙ አሉ። አሁን ያለው መንግስት የኦነግ ሸኔ መንግስት ነው ወይ የኢትዮጵያ መንግስት ነው? አን ጋምቤላውን ሀያ ሰባት ወጣቶች ጣፍተዋል። ይህ ነገሩ አይታወቅም። ምክንያቱም ጋምቤላ ከተማ ውስጥ አምስት ካምፖች አሉ። እነዚህ ካምፖች ማን የመሰረታቸው እዛ አካባቢ። አመሰግናለሁ። ጥያቄውን ከመድረክ እንዲመልሱ ምናልባት ዶክተር ሄኖክ መመለስ አመሰግናለሁ። እንግዲህ ይሄ ጥያቄ የኦነግ ሸኔ መንግስት ነው ወይስ የኢትዮጵያ መንግስት ነው የሚለው ኖርማሊ ስለሚነሳ በብዛት እነኛ የኦሮሞ ህዝብ ለብዙ አመታት ከኢትዮጵያ ሀገር ጋር ያለው የፖለቲካ ልዩነት የአምስት ዓመት ጥያቄ ወይ ደግሞ የአምስት አመት ችግር አይደለም። ሲሪየስ የሆነ በካንሰር ደረጃ የሚታይ የፖለቲካ ልዩነትና ልዩነቶች አሉ። የኦሮሞ ህዝብን በኢንስቲቱሽናል ደረጃ ወክሎ የህዝቡን ሴንቲመንት፣ የህዝቡን የፖለቲካ ጥያቄ ስንት ሺ መቶ ሺህ ኦሮሞ ያለቀበት ብዙ ኦሮሞዎች የሞቱለት ዓላማ ከ1970 ዎቹ ጀምሮ እስካሁን ድረስ እየታገለ ያለው የኦኤልኤፍ ወይ ደግሞ አሁን የጦር ክንፉ ኦላ ነው ኦሮሞ ነፃነት ሰራዊት ማለት ነው። ይሄንን አሳንሶ ኦነግ ሸኔ ብሎ መንግስት ለፕሮፓጋንዳ የሚጠቀመውን አይንክ እንደዚህ አይነት ደረጃ መድረኮች ላይ ኤኮ ማድረግ ሲሪየስ ዲስከሽን አድርጌ ነው ይሄን የሚቀበለው በጣም ኮንሲኮንሻል የሆነ ኢምፓክትፉል የሆነ ምክክር ነው እዚህ ደረጃ ላይ አይንክ ከዛ አሻግረን ማየት መቻል አለብን። ስለዚህ ይሄኛው ስልጣን ላይ ያለው መንግስት እንደሌሎቹም የላለፉት መንግስታት ራሱን የቻለ የራሱ ችግር አለው። ቅድም ለተነሱት ግን አንድ ትንሽ ሰከንድ ስ ሰላም እንዴት እንደሚመጣ የሚለው ላይ አንደኛ፣ ኢትዮጵያ በታሪክ ሶስት እድሎች አሳልፋለች የሰላም ሽግግር 1974፣ 1991ና 2018። ከዚህ ሁሉ መማር የምንችለው የሚመጣው መንግስት ያለፈውን የሚቀጣበት የራሱን ኮምፒተንት የሆኑ ወይ ደግሞ ከመንግስት ጋር ኮምፒት የሚያደርጉትን የሚቀጣበት አፕሮች ነው እንጂ ሰላም ለማምጣት ቪክቲሞች ወይ ደግሞ የተጎዱት ሰዎች የሚሳተፉበት ተጠያቂነት የሚሰፍንበት ኤክስፒሪየንስ ወይ ደግሞ ተሞክሮዎች የሉም። እነኚህ ሁሉ ሶስት ኤክስፒሪየንሶች ላይ አሁንም ከፕሪቶሪያም ይሁን ከኦሮሞ ህዝብ ከኦላ ጋርም ይሁን ወደፊትም አማራ ክልልም እሱም ወደ ሰላም ድርድር ሊካሄድ ይችላል። ከዚህ ሁሉ መማር የምንችለው አካውንታቢሊቲ ወይ ተጠያቂነት ራሱን የቻለ እንዴት ነው ማስፈን የሚቻለው፣ የምን ላይ ነው እንጂ ንግግሩ መሆን ያለበት። ከሶሻል ሚዲያ ትራሽ ቶኮችን እዚህ አይነት መድረክ ላይ ማምጣት ትክክል አይመስለኝም። ምናልባት ማዛብ እዚህ ላይ መጨመር የምፈልጉት ነገር ካለ አመሰግናለሁ። እኔ የእርሳቸውን ጥያቄ እንዴት ነው ማየው፣ በቀጥታ ው የኦነግ ሽን ነው የኢትዮጵያ መንግስት ነው ለማለት የሚያስደፍር እንትን የለኝም። ግን በትክክል መለየት ያለብን አሁንም መላሹም ዶክተርን ሲናገሩ እንደነበረው የኦሮሞን ህዝብ ጥያቄና በኦሮሚያ ክልል ውስጥም ሆነ ከኦሮሚያ ክልል ውጭ በኦሮሚያ ታጣቂዎች ኦሮሞ የሆኑ ታጣቂዎች እንዲሁም ደግሞ ራሱ መንግስትን በቀጥታ ስፖንሰር የሚያደርጋቸው የዘር ጭፍጨፋዎችን፣ ማንነት ተኮር ጥቃቶችን ለይቶ ማየት ያስፈልጋል። የኦሮሞ ህዝብ ጥያቄ የራሱ ጥያቄ ያለው ቅድም እሳቸውም እንዳሉት ረጅም ጊዜ የጀመረ ትግል የሚያደርጉ ሀቀኛ ታጋዮች እና ጥያቄ ያላቸዋሉ። ይሄንን ግን ዜጎች በማንነታቸው ምክንያት ሰው አማራ ስለሆነ ቅድም ጠያቂውም ደግሞ ጋምቤላ ስለሆነ ወይም ደግሞ ሌላም ሰው እንደሚያነሳው እኔ ስፔሲፊክ በቦታው እንኳን ተገኝቼ ያዩዋቸውን በማንነታቸው ምክንያት በዚህ ራሳቸውን ኦነግሸኔ ኦኤል የተለያየ ስም ሊሰጠው ይችላል። ግን ደግሞ በኦሮምኛ ቋንቋ ተናጋሪ የሆኑ ታጣቂዎች በክልል ውስጥም በኦሮሚያ ክልል ውስጥም ከኦሮሚያ ክልል ውጭ ቅድም እንደተጠቀሰው በጋምቤላ እና በተለያየም ቦታ ጭምር የሚደርሱ ጥቃቶችን እነዛ ሰዎች የሚያደርሱትን ጥቃቶች ስሙን ጠርቶ መነጋገር እና ማውገዝ ያስፈልጋል። ጥቃቱ ደግሞ ቀላል የሚባል የግጭት ጥቃትም አይደለም። በትክክል የዘር ማጥፋት ወንጀል እንደሚፈጸምባቸው ማሳያዎችን አንድ ሁለት ብሎ መነጋገር ይቻላል። ከአካባቢያቸው ላይ ከነበሩበት ቦታ ላይ መጤ እየተባሉ ሰፋሪ እየተባሉ ነፍጠኛ እየተባሉ የሚገደሉ የሞት ተራፊ የሆኑ ሰዎች በየአደባባዩ ተሰደው እያለቀሱ ሲናገሩ ይህንን ወስዶ ከኦሮሞ ህዝብ፣ ከሰላማዊ ህዝብ የሰላማዊ ጥያቄና የመብት ጥያቄ ጋር ማገናኘት ተገቢ አይደለም። ይህንን ጉዳይ ግን አንድ ሁለት ብሎ ቆጥሮ መነጋገርና መለየት ያስፈልጋል። መንግስትም ራሱ ስፖንሰር እያደረገው ራሱ እጁ ገብቶበት ያለውን ነገር ከታጣቂዎቹ መለየት አለበት። ታጣቂዎቹ መንግስትን ይወቅሳሉ፣ መንግስት ላይ ያላክካሉ። መንግስት ደግሞ ታጣቂዎች ላይ ያላከካል። በመሀል ግን ሞቱና መፈናቀሉ ገፈቱን እየቀመሰ ያለው በማንነቱ የሚጠቃው አካል ነው። አመሰግናለው እዚህ ጋ እንግዲህ የተለያዩ የተጠቀሱ የተነሱ ክሶች አሉ፣ በመንግስት ላይም በተለያዩ አካላት ላይም እዚህ ያልተወከሉ ወገኖችን የሚመለከቱ እነዛ፣ ምላሽ በሚገኝበት ጊዜ የእነሱን ምላሽ የምናካተት የምናስተናግድ ይሆናል። ለተመልካቾች ጥያቄዎች እዚህ ለተሳታፊዎች ተመልሼ በሌላ ዙር እመጣለሁ። እንግዲህ በተደጋጋሚ እዚህ መድረክ ላይም እንደተገለጸው የፕሪቶሪያ ስምምነት እስካሁን በሀገሪቱ የሚፈለገውን ሰላም ለማምጣት አልቻለም። አሁንም በተለያዩ የኢትዮጵያ ክልሎች ግጭቶች እንደቀጠሉ ናቸው። መንግስት በአንድ ወገን የስምምነቱ አካል በሆነው የሽግግር ፍትህና ሌሎች ሀገራዊ ምክክሮች ችግሩን በሂደት እንደሚፈታው ቢገልጽም እነዚህን ሂደቶች አሁንም የተአማኒነት ጥያቄ ይነሳባቸዋል። እና ወደ እስካይፕ እንግዶቻችን ልሂድ። አቶ ኢሳያስ እነዚህን ሂደቶች እንዴት ያዩቸዋል? አመሰግናለሁ። አሁን በድጋሚ በመጀመሪያ የማይክ ሀመር ያነሳበት ምክንያት የፕሪቶሪያ ስምምነቱን ደላላ ሆኖ የቀረው ፕሮፕ የሆነው የአሜሪካን መንግስት መወክሎ እሱ ነው ሊታወቅ ይገባል። የአሜሪካን አቋም የአሜሪካ መንግስት ስለአደራደራ ዛኮያ ነው ፓርታሊ መንግስት ተወካይ ስለሆነ ነው። እንግዲህ ጠቅላላ ሀሳቤ ምንድነው? በመጀመሪያ ህዝብ ለህዝብ ያለ ግንኙነት ወደጎን የጎንዮሽ ትህምነት መናገር የኢትዮጵያን ችግር ስር ለመፍታት በመጀመሪያ ትክክለኛው ከስር መሰረቱ የኢትዮጵያ ችግር መፈታት አለበት። ፖለቲካዊ ችግር አለ፣ ጥንት ጀምሮ ይሄን የፖለቲካ ያለበት በማፖለቲካዊ መፍትሄ ያስፈልገዋል። ሰላም ለማምጣት መውጣት አለበት። ሰላም ሲወራ ሰላም ስሚል ቀላል ነው ቀላል ነው፣ ግን ሰላም ለማምጣት መጀመሪያ የሀቅ መውጣት አለበት። የተፈጸመ ወንጀል ለምሳሌ በትግራይ የሚሆን በሌሎች የተፈጸመ ግን መጣራት አለበት። እውነት መውጣት አለበት። ፍትህ መገኘት አለበት። ሁሉንም ያሳተፈ ነገር ያስፈልጋል። እርቀ ሰላም ትክክለኛው ሊመጣ የሚችለው በዛ መልኩ መሆኑ ሊታወቅ ይገባል። ይህን ካልኩ በኋላ ትልቁ አንድ መታወቅ ያለበት ነገር የጎን ለጎን የህዝብ ግንኙነት ለማምጣት መጀመሪያ በምር የተመሰረተ የመሰረተ ግንኙነት መኖር አለበት ሁላቱ እንደምታስታውሱት ተወሰነ አመት ምናምን ደግሞ ኦሮማራ የሚል የማብራ እንቅስቃሴ ተጀምሮ ነበር ከአራት ወር ቀምክር በኋላ ፈርሷል መጀመሪያ ነው ሲገናኝ የመሬት ቤዝ የሆነ ፍሬ የተከተለ ስላልነበረ ነው እና የህዝብ ለህዝብ ግንኙነት በምር የተመሰረተ ሀቅን መሰረት ያደረገ ከጥላቻ የጸዳ ሊሆን ይገባል ይህን ካልኩ ዘንድ ኢትዮጵያ ውስጥ ሰላሳ ደቂቃ የቀሩት በሰላሳ ደቂቃ ውስጥ ሀሳቡን ያጠቃሉልኝ መንግስት የሚሆን የግል ሚዲያዎችን እዚህ ጋ መጥቀስ የሚፈልገው በመጀመሪያ የጥላቻውን ኢትዮጵያ ውስጥ ትግራይ ውስጥ ለተፈጸመው ግፍ የጥላቻ በማሰራጨት ትልቁን ሚና የጫወተው መንግስት ነው፣ የፌዴራል መንግስት የሚባለው። የግል ሚዲያዎችም እንደዚሁ ትልቅ ድርሻ ነበራቸው። አሁን እህታችን ማእዛ ያነሳቸው ስለ ወልቃይ ያነሳቸው አንድ የሆነ ሚዲያ ላይ የሰማሁት ነው። ወልቃይት ውስጥ ኢንተርቪስ እናደርጋቸው አንድ አማራ በትግርኛ አማራ ናይት ሴት ተመስማቶች የሚያምን ነገር የለም። እንግዲህ የአሜሪካ አሜሪካ ተወልድኩ አላደኩ በእንግሊዝኛ እንግሊዝኛ ማውራት ከማንም የሚያገናኘው ነገር የለም። አንድ ሰው በትግርኛ ስለተናገረ የሚያምን ነገር አድርገው የሚገልጽ ጋዜጠኛ ምን ያለው የትግራይ ሴቶች ሕዝብ ቀድመው በመቶች የሚቆጠሩ የትግራይ ሴቶች ሲደፈሩ ያንን ያላጋለጡ ጋዜጠኞች ዘር መርጠው አድቮኬት የሚያደርጉ ናቸው። እንግዲህ ሽልማት ሁሉ ሰለማ እዚ ሀገር ትልቅ ሸለማ ትግሪ ትልቅ ሽልማት ተሰለማ በስራ ሸለማ ናይ ኢንዱስትሪም ይለኝ ምንም ችግር የለው። የኢትዮጵያ ችግር እንዲፈታ በጣም እመኛለሁ። ሰራ ደስ ይለኛል። ነገር ግን እነት የሚያደግ መሆን አለበት። አመሰግናለሁ። ሆነ አመሰግናለሁ። አቶ ኢሳያስ ወደ አቶ ሰኢድ ደግሞ ልለፍ። እንግዲህ በአፋርም ከግጭቱ በተጨማሪ የድርቅና የጎርፍ አደጋዎች የክልሉን ህዝብ ለተጨማሪ ችግሮች ዳርገውታልና ወደ መፍትሄ እያመራን ስለሆነ ለክልሉ ህዝብ መፍትሄ ሊሆን የሚችለው ምን አይነት ሂደት ነው ይላሉ? አመሰግናለሁ። ለዚህ የአፋር ክልል በጣም የሚረዳው እና በጣም ሁኔታውን የሚያሳካው ፌዴራሊዝምን በደንብ አድርጎ አጠናክሮ ማሽከርከር ነው እና ሁሉም ክልሉን በደንብ ካስተዳደረ ከሰራ፣ ሌላ ችግር አይመጣም። እና እኛም በጣም የምንፈልገው የፌዴራል ሲስተሙ ፌዴራሊዝሙ እንዲጠናከር እና ክልሉ እርዳታ እንዲያገኝ እና ከመንግስት ከፌዴራል መንግስትም ሆነ ከውጭ ትምህርት ቤቶቹን ሐኪሞቹን በጎርፍ የተጎዱ ቤቶቹን መልሶ ለመገንባት እርዳታ በጣም ያስፈልጋል። ትህትና ያስፈልጋል እና በዚህ እንድትበርቱልን ነው የምጋብዘው አመሰግናል። አመሰግናለሁ አቶ ሰኢድ። የስካይፕ እንግዶቻችን ምላሽ በምትሰጡበት ጊዜ ኮምፒውተራችሁን ወይም አካባቢያችሁን ያለውን ነገር ባትነካኩ ድምፅ ተጨማሪ እንዳይገባ ይረዳናል። ወደ ረዳት ፕሮፌሰር ጉባኤ ላምራ። አሁንም መፍትሄ ላይ ነው ያለነው፣ ግጭቶቹ ላይ ቀደም ምንድን ናቸው ችግሮቹ የሚሉትን አይተናል። እዚህ ላይ የሚጨምሩት የመፍትሄ ሀሳብ ካለ አመሰግናለሁ። እኔ እንደ ዋና መሰረታዊ ችግር የማየው በሀገሪቱ ባለፉት ሰላሳ ምናምን ዓመታት የኛና የነሱ ፖለቲካ ይሄ ክልል በሚል ይሄ እነንትና ነው ባለቤቶቹ እነንትናና እነንትና ናቸው ከዛ ውጭ ሌሎችን ዜጎች ሪኮግናይዝ የማያደር ወይ ደግሞ ዕውቅና የማይሰጥ ስርዓት ያንን ስርዓት ተከትለን ወደፊት እስከከፋን ድረስ አሁን ያለው የግጭት መጠን በስፋትና በጥልቀት ጨምር እንደሆ እንጂ የሚቀንስ ነገር ይኖራል የሚል ግምት የለኝም። በዚሁ ደግሞ ከቀጠልን አገርም ሊያሳጣን የሚችል ሁኔታ ነው የሚፈጠረው። አሁን እራሱ ሀገሪቷ አለች ወይ ብሎ ጥያቄ ማስነሳት ያስፈልጋል። አንድ ዜጋ እኮ ክልል ተብሎ ከተወሰነለት ቦታ ወጥቶ ሌላ ቦታ በሰላም መኖር መንቀሳቀስ፣ መስራት፣ መማር ልጆች ትምህርት ቤት ተልከው ወደ አንድ ወደ ከነበሩበት ክልል ወደ ሌላ ክልል ዩኒቨርሲቲ ሲሄዱ ሬሳ ተገለው ሬሳ ቤተሰብ የሚቀበልበት ሁኔታ ነው ያለው እና ከዚህ ሲስተሚክ የሆነ ስርዓታዊ ለውጥ እስካላደረግ ድረስ ይህንኑ ደጋግመን ደጋግመን እዚህ ጎዳና የምንሄድ ከሆነ የምንቀጥል ከሆነ ሰላም ብሎ ምኞት ነው የሚሆነው፣ ሰላም ይኖራል የሚል ግምት። ስለዚህ ስርዓታዊ የሆነ እዚህ ከዘር ቆጠራ ፖለቲካ መውጣት አለብን የሚል ሀሳብ ነው ያለ። አመሰግናለሁ። ወደ አቶ ልደቱ ልሂድና ተመሳሳይ ጥያቄ ላቅርብ። ስለ ዘላቂ ሰላም ነውና የምናወራው አሁን እየተሰራበት ያለው የሽግግር ፍትህ ይሄ ሊሳካ የሚችልበት እድል አለው ይላሉ? ካልሆነ ደግሞ በሁሉም ኅብረተሰብ ዘንድ ተቀባይነት ያለው ሁሉንም ማህበረሰብ የሚያስማማ ዘላቂ ሰላም ሊሰፍን የሚችለው በምን መልኩ ነው? አሁን የሽግግር ፍትህ እጅግ አስፈላጊ ነገር ሆነ አምናለሁ። ግን አሁን ኢትዮጵያ ካለችበት አጠቃላይ የህልውና ፈተና አንፃር እንደው በጣም ቀዳሚ ነገር ነው ወይ ብዬ ከተጠየቅ፣ አይደለም አስፈላጊ ነው። ግን የመጀመሪያው ሁላችን መረባረብ ያለብን እየተገዳደሉ መጥፋት እንዴት እንዳል የሚለው ነገር ላይ መነጋገር ነው ያለ። ከዚህ ለመዳን የሁላችንም ተሳትፎ ያስፈልጋል። ችግሩ በቦታና በጊዜ የተለያየ ቢሆን መጠኑ ለሁሉም የኢትዮጵያ ህዝብ የተረፈ ችግር ነው የአንድ አካባቢ ችግር ስለዚህ አንደኛ የጋራ ችግር ያለ አምኖ መቀበል፣ ሁለተኛ በስልጣን ያለው መንግስት ጦርነትን ዋና የአገዛዝ መሳሪያ እየተጠቀመ ስለሆነ ሌላው ህዝብ የጎንዮሽ ትግል የጎንዮሽ መነቃቀፍን ማቆም አለ። መለስተኛ በሆነ ፕሮግራም፣ በዋናነትም የሀገሪቱን ህልውና ከጥፋት በማዳር መተባበርና እና አገዛዙን መታገል። ምክንያቱም ይህ አገዛዝ በልመና በጥያቄ ሰላምን ሊያመጣ ወደ ሰላም መንገድ እንዲመጣ ጠንካራ ትግል ሊደረግ ይገባል። ያ ትግል ውጤታማ የሚሆነው የጎንዮሽ ትግል ሲቆምና ሁሉም አደጋው የጋራ ነው ብሎ መተባበር። ስለዚህ በዚህ ደረጃ ኢትዮጵያውያን የችግሩን ግዝፈት ካልተረዳ፣ ይሄ ችግር በተናጠል ፌዴራል መንግስት ከአንድ ክልል ታጣቂዎች ጋር በሚያደርገው ድርድር ሳይሆን ሁሉን አቀፍ በሆነ አሳታፊ በሆነ ግልጽነት ባለው ሀቀኝነት ባለው ድርድር በአዲስ የሽግግር ሂደት የሚፈታ መሆኑን ማናመን ከሆነ የትም መድረስ ም ስለዚህ፣ ችግሩ የጋራ ነው፣ መፍትሄውም የጋራ ነው ብለን ማመን አለብን። ሁላችንም አነሰም አድረገም የችግሩም አካልንም የመፍትሄውም አካል መሆን ይገባናል ብለን ካላመን ጣታችንን አንዳችን በሌላችን በመቀሰር መፍትሄን ይመጣል ዋናው ቅድመ ሁኔታ ከዚህ አይነቱ አስተሳሰብ ነፃ መውጣት ነው። አመሰግናለሁ። በእነዚህ ምክረ ሀሳቦች ውይይታችንን እናጠናቅቃለን። ሁላችሁም ስለሰጣችሁን ሀሳብ እናመሰግናለን። በእርግጥ ዛሬ ያነሳናቸው ጉዳዮች በዚህ ውይይት ብቻ የሚመለሱ ወይም የሚቋጩ አይደሉም። እዚህ ያልተነሱ ጥያቄዎችንና ሀሳቦችን ደግሞ በሌሎች ተከታታይና መደበኛ ዝግጅቶቻችንም የምንቀጥላቸው ይሆናል። ለዛሬ ቆይታችን ግን የስካይፕ እንግዶቻችንን አቶ ልደቱ አያሌው፣ አቶ ሰኢድ ቦሩ፣ አቶ ኢሳያስ ሀብተ ማርያም እንዲሁም ረዳት ፕሮፌሰር ጉባኤ ጉንደርታ እንዲሁም ደግሞ እዚህ በስቱዲዮ የተገኛችሁትን አቶ ጌታቸው ተማረ ማዛ መሐመድ እንዲሁም ዶክተር ሄኖክ ጋቢሳን ሁላችሁንም ለተሳትፏችሁ አመሰግናለሁ። በስቱዲዮ የተገኛችሁ እንግዶቻችንም ከአንድ ሰዓት በላይ ለሆነ ጊዜ በትዕግስት ተቀምጣችሁ በጥያቄዎችን በመሳተፍ አብራችሁን ስለነበራችሁ እናመሰግናለን። እድሉን ያላገኛችሁትም ይህ አይነቱ ዝግጅት በዚህ ብቻ የሚቆም አይደለም። በቀጣይ ዝግጅቶችም እናያችኋለን። ተመልካቾቻችንና አድማጮቻችን የአሜሪካ ድምፅ ልዩ ዝግጅት እዚህ ላይ ይጠናቀቃል። መልካም ጊዜ የተከበራችሁ ተመልካቾቻችን ይህ ውይይት ከስቱዲዮ ካሉ ተመልካቾች ጋር ያለ የጥያቄና መልስ ቀጣይ ክፍል ይኖረዋል። በነገው ምሽት የምንመለስበት ይሆናል። አብራችሁን ስላመሻችሁ እናመሰግናለን። ሰላም ጤና ይስጥልን። ደህና እደሩ።